ይህ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። በ19 እና በ25 ሜትር ባንዶች እንዲሁም በናይልሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ማክሰኞ ግንቦት 14 ቀን 2010 ዓመተ ምህረት ፕሮግራማችን አሁን ጀመረ። ሰማያዊ ፓርቲ ወደ ድርድር ጠረጴዛ እንዲመጣ ከመንግሥት ጥሪ እንደቀረበለት አስታወቀ። እርስ በርሱ ስጋን በኩበት ጠበሱ ነው የሚሆነው። እርስ በርስ ድርድር ብሎ ነገር የለም፣ ውይይት ነው እሱ ደግሞ 27 ዓመት ከኢህአዴግ ጋ ስጅ። ስለዚህ የሚያደራድረን ሌላ ሶስተኛ ወገን ያስፈልጋል የሚል አቋም ይዞ ነው ሰማያዊ ፓርቲ ብቸኛ ነው በዚህ አቋሙ ሲወጣ፣ ትላንትና ኢህአዴግን ይሄን ነግረ ነው። ዛሬ ግን ይህን ጥያቄ አንስቶ ነው። እኛ ደግሞ ሙን ላይ ሰተናል። እኛ ባልነው መንገድ ድርድር የሚገባ ከሆነ ሁል ጊዜ ክፍት ነው በራችን። ያኔም ስንወጣ ድርድር አያስፈለገንም አለ ነው እኛ የድርድር ፓርቲ። የሰማያዊ ፓርቲ ሊቀመንበር አቶ አበበ አካሉ ናቸው። ዝርዝሩ ባቢሬስ ተይዟል። ከምሽቱ የዓለም ዜና መካከል ዋና ዋናዎቹ አሉላ ቀደም ብለን የጠቆም ነው ሰማያዊ ፓርቲ ወደ ድርድሩ እንዲመለስ ከገዢው ፓርቲ ከኢህአዴግ ጥሪ እንደመጣለት ያስታወቀበት። የዩናይት ስቴትሱ ፕሬዝዳንት ዶናልድ ትራምፕ እና የደቡብ ኮሪያው አቻቸው ሞጁ ሞጆ ኢን ዛሬ በዋይት ሀውስ ተገናኝተው ይነጋገራሉ። የፕሬዝዳንት ሙኒ ሙን የዋይት ሀውስ ጉብኝት ታዲያ ዜና የመጣው በፕሬዝዳንት ትራምፕ እና በሰሜን ኮሪያው መሪ ኪም ጆንግ ኡን መካከል ሊካሄድ የታቀደው ጉባኤ እንደታቀደው መካሄድ ያለመካሄዱን አስመልክቶ የተፈጠረው ጥርጣሬ እያየ ለመመጣበት በአሁኑ ወቅት ነው። አመሰግናለሁ አሉላ። በሁለተኛው አጋማሽ ደግሞ ዛሬ ሀኪሞን ይጠይቁ፣ እንዲሁም ንግድና ምጣኔ ሀብት ተረኛ ቅንብሮች ናቸው። ጤና ይስጥልን። እንደምናመሻችሁ አስተናጋጆቻችሁ አሉላ ከበደና አዲሱ አበበነን። ጤና ይስጥልን ብርሃን ኃይሉ ፕሮግራሙን ትመራለች። የቴክኒክ መሀንዲሳችን ደግሞ ኦልድሬስ ሬጋስ ነው። አሁን የሰዓቱን ያለም ዜና እናሰማለን። መልካም ምሽት። ሰማያዊ ፓርቲ ወደ ድርድር እንዲመለስ ከገዢው ፓርቲ ከኢህአዴግ ጥሪ እንደመጣለት አስታወቀ። ፓርቲው ወደ ድርድር ለመግባት አደራዳሪ ወገን እንደሚያስፈልግ ገልጧል። እውነተኛ ድርድር እንዲኖርም በአገሪቱ ጉዳይ ያገባኛል የሚሉ ኃይሎችን ሁሉ እንዲያሳትፍ መጠየቁንም የፓርቲው የህዝብ ግንኙነት ኃላፊ ተናግረዋል። ዝርዝሩን በመጽሔት ክፍለ ጊዜ እናቀርባለን። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ እና የደቡብ ኮሪያ አቻቸው ሙን ጆን ኢን ዛሬ በዋይት ሀውስ ተገናኝተው ይነጋገራሉ። የፕሬዚዳንት ሙን የዋይት ሀውስ ጉብኝት ዜና የመጣው በፕሬዚዳንት ትራምፕ እና በሰሜን ኮሪያው መሪ ኪም ጆንግ ኡን መካከል ሊካሄድ የታቀደው ጉባኤ እንደታቀደው መካሄድ ያለመካሄዱን አስመልክቶ የተፈጠረው ጥርጣሬ እያየለ በመጣበት ወቅት ነው። የሁለቱ መሪዎች ለሁለት ሰዓታት በተያያዘው ውይይት ሚስተር ትራምፕ ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር የፊታችን ሰኔ ወር መጀመሪያ ላይ የሚያካሄዱት ጉባኤ ለአንዳች ታሪካዊ ስምምነት ሊያበቃ እንደሚችል ፕሬዚዳንት ሙንጆኢን ያላቸውን ተስፋ በመግለጥ ትራምፕን ያረጋጓቸዋል ተብሎን ተጠብቋል። ሰሜን ኮሪያ ቀደም ሲል ዩናይትድ ስቴትስ ፒዮንግያንግ የኒኩሌር ቅመማ ፕሮግራሟን እንድታቋርጥ የሚገፋፋ በተናጠል የተወሰደ ጥሪ እያቀረበች ነው በሚል ተቃውሞ ከትራምፕ ጋር ልታካሄድ ካቀደችው ጉባኤ እወጣለሁ ብላ አስጠንቅቃም ነበር። ፕሬዚዳንት ትራምፕና አንዳንድ የአስተዳደራቸው ባለሥልጣናት ቀደም ሲል ሰሜን ኮሪያ የኒኩሌር መሳሪያዎቿን ማቋረጥ አለባት፣ ያን ካደረገች በእጅጉ ተጠቃሚ የምትሆንበት እድል ታገኛለች በሚል ግፊት ሲያደርጉ የቆዩ ቢሆንም በቅርቡ የብሔራዊ ጸጥታ ጉዳዮች አማካሪያቸው በሊቢያ ላይ የተፈጸመውን መሰል እርምጃ በሰሜን ኮሪያ ላይም ተፈጻሚ ይሆናል ሲሉ ከተናገሩትና ፒዮንግያንግ ካስቆጣት አነጋገር ትራምፕ ራሳቸውን አርቀዋል። እርግጥ የሊቢያን መሰለው አቀራረብ ፈጽሞ ሰሜን ኮሪያን ስናስብ የምንከተለው ወይንም የያዝ ነው አይደለም። በሊቢያ ያደረግነው ያቺን አገር ያጠፋ ነው። ያቺ አገር ጠፍታለች። ገዳፊን ለማቆየት የተደረሰ ምንም አይነት ስምምነት አልነበረም። የተጠቀሰው የሊቢያን መሰል አቀራረብ ፈጽሞ የተለየ ጉዳይ ነው። ይሄ ግን ከኪም ጆንግ ኡን ጋር የሚደረገው እርሳቸውን የሚያቆይና አገራቸውንም መምራታቸውን የሚቀጥሉበት ነው። አገራቸው በእጅጉ የምትበለጽግበት፣ ህዝባቸው በእጅጉ ታታሪነቱ የሚጎላበት ነው የሚሆነው። ይሁንና ፒዮንግያንግ ከጉባኤው እወጣለሁ ስትል ያሰማችውን ማስጠንቀቂያ ተከትሎ ትራምፕ ኪም ጆንግኡን ለማግኘት እና ለመደራደር ወደ ሲንጋፖር የሚያደርጉትን ጉዞ አስፈላጊነት አስመልክቶ ረዳቶቻቸውና የውጭ መሪዎችን መጠየቅ ላይ መሆናቸውን የተለያዩ ባለስልጣናት በሀገር ውስጥና በውጭ እየተናገሩ ናቸው። ቴህራን፣ የኒውክሌር ቅመማ ፕሮግራሟን የማታቆምና ብሎም ዓለም አቀፉ ተቆጣጣሪ ቡድን በየትኛውም የአገሪቱ ክፍል ተዘዋሮ እንዲፈትሽ የማትፈቅድ ከሆነ የዚያችን አገር ኢኮኖሚ የሚያንኮታኩት እርምጃ እወስዳለው ስትል ዩናይት ስቴትስ አስጠነቀቀች። የዩናይት ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ናቸው። በትላንትና እለት ከወግ አጥባቂው የሄሪቴጅ ፋውንዴሽን ቅጥር ግቢ ተገኝተው ባሰሙት ንግግራቸው የትራምፕ አስተዳደር አምስቱ የተባበሩት መንግስታት ጸጥታው ምክር ቤት አባላት ና ፈረንሳይ፣ ሩሲያ፣ ብሪታንያና ዩናይትድ ስቴትስ እንዲሁም ጀርመን ሆነው የኢራንን የኒውክሌር ቅመማ ፕሮግራም አስመልክቶ ቀደም ሲል ከቴሄራን ጋር ደርሰውት ከነበረው ስምምነት በቅርቡ ራሱን ካገለለ በኋላ የነደፈውንና ኢራን ተግባራዊ ማድረግ አለባት ያለውን ባለ 12 ነጥብ ዝርዝር ይፋ ያደረጉት የኢራኑ ፕሬዚዳንት ሐሰን ሮሃኒ የዩናይትድ ስቴትስን ማስጠንቀቂያ ተቀባይነት የሌለው ነው ሲሉ ውድቅ አርገውታል። የኢራኑ ፕሬዚዳንት የፖምፒዮን ንግግር ተከትለው ባወጡትና በአገሪቱ መገናኛ ብዙኃንም ታትሞ ለንባብ በበቃው መግለጫቸው የዛሬዋ ዓለማችን ዩናይትድ ስቴትስ ዓለምን ወክላ የምትወስደውን ውሳኔ አይቀበልም አገሮች የየራሳቸው ነጻነት አላቸውና ብለዋል። የአውሮፓ ህብረት የውጭ ፖሊሲ ኃላፊ ፍሬድሪካ ሞጌሪኒ በበኩላቸው ከዓለም አቀፉ የተቀነባበረ የጋራ እቅድ ራስን በማግለል የመካከለኛውን ምስራቅ ቀጠና ሰላምና መረጋጋት እያደር እየጨመረ ከሚመጣ የኒውክለር አደጋ ስጋት እንዴት ማስጠበቅ እንዳቀደ አሊያም ስምምነቱ ተፈጻሚነት ከሚያደርጋቸው ገደቦች ውጭ ያሉትን የኢራንን እንቅስቃሴና ተጽዕኖ እንደምን መቆጣጠር እንደሚችል የፓምፒዮን ንግግር አላመለከተም ሲሉ ተችተዋል። ቻይና ከውጭ በምታስገባቸው ተሽከርካሪዎች ላይ የምትጥለውን ቀረጥ ከፊታችን ሰኔ መገባደጃ 23 አንስቶ አሁንም ከምታስከፍለው የ25 በመቶ ወደ 15 በመቶ የምታወርድ መሆኑን አስታወቀች። የቻይናው የገንዘብ ሚኒስትር ይፋ ያደረጉት ይህ መግለጫ ፕሬዚዳንት ሺፒንግን አገራቸው ከውጭ በምታስገባቸው ምርቶችና ሸቀጦች ላይ የምትጥለውን ቀረጥ ለመቀነስና የውጭ ባለሀብቶችን የቻይና የኦቶሞቢል አምራች ኩባንያዎች ይዞታ ያለውን ገደብ ለማርገብ ባለፈው ወር የገቡትን ቃል የተከተለ ነው። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ቻይና ከውጭ በምታስገባቸው ኦቶሞቢሎች ላይ የምትጥለውን ይህን የ25 በመቶ ቀረጥ ከቻይና ጋር በሚደረገው የንግድ ልውውጥ ላይ አጥልቷል ከሚሉት ደንቃራ አንዱ አድርገው በተደጋጋሚ ሲያነሱ ተደምጠዋል። አገራቸው ከቻይና ጋር ያላትን የንግድ ልውውጥም ያልተመጣጠነና ወደ ቻይና ያደላ ነው በሚል ሲተቹ መቆየታቸው ይታወሳል። ይህ በእንዲህ እንዳለ የዩናይትድ ስቴትሱ ጠቅላይ ግምጃ ቤት ኃላፊ ስቲቨን ምኑቺን ባለፈው እሁድ በሰጡት ቃል የሁለቱን አገሮች የንግድ ልውውጥ በሚመለከቱ ልዩነቶቻችን ዙሪያ ትርጉም ያለው ካሉት አንዳች መግባቢያ ላይ መድረሳቸውንና የስምምነት ማዕቀፍ መንደፋቸውን አመልክተዋል። በቻይናና በዩናይትድ ስቴትስ የንግድ ልውውጥ ይታያል የሚባለውን ክፍተት ለመሙላትም ቻይና ተጨማሪ የአሜሪካ ምርቶችን እንደምትሸምት መስማማቷን ሚኒስትሩ ተናግረዋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን በመንግስቱ ላይ ቅሬታ ላለው ሕዝብ በሚያደርጉት ንግግር አንዳንድ መሰረታዊ ለውጦች እንደሚኖሩ ያወጡትን እቅድ ዛሬ ይፋ እንደሚያደርጉ ተገለጠ። የፕሬዚዳንቱ ንግግር የሚያተኩረው በተለይም አመፅ እንዳይቀሰቀስ ስጋት ባላቸው የፈረንሳይ ከተሞች ነዋሪ በሆኑ ወገኖች ላይ መሆኑም ታውቋል። ሊሳ ብራያንት ከፓሪስ ያደረሰችንን ዘገባ ዝርዝር አዲሱ አበበ ያቀርበዋል። ፕሬዚዳንት ማክሮን በንግግራቸው ለተጎዳውና ለተገፋው ህዝብ ጆሮ ሊደርሱ የሚገባቸውን ተጨባጭና ወቅታዊ የሆኑ ነጥቦችን ያካተቱ መሆናቸውን የተገለጠው ዋና ዋናዎቹም በአደንዛዥ እጾች ላይ ስለሚደረገው ዘመቻ፣ ለትምህርት ዕድል ስለሚደረገው ድጋፍና በተጠርጣሪ አክራሪዎች ላይ ስለሚኖረው ክትትል፣ ከንቲባዎች ጋር እንደምን መገናኘት እንደሚቻልም የሚሉ ነጥቦች ተካተውበታል። የለ ፕሮፎንድ ፕሬዚዳንት ማክሮን በንግግራቸው በከተሞች የመኖሪያ አካባቢ የሚገኘው ህዝብ ባለብዙ ክህሎትና ራዕይ የመሆኑን ያህል ተጠርጣሪ አክራሪዎች እንቅፋት ለመፍጠርና ስፍራዎቹንም አደገኛ ለማድረግ አይታቀቡም ወይም አይተኙም ብለዋል። ስለዚህ አዳዲስ ዘዴዎችን መፍጠርና ጥንቃቄውንም በዚያው ልክ ማሳደግ ያሻል ሲሉም አስገንዝበዋል። ዳቦር ኦን ቫ አሎዌ ደ 0 ፖሊ የአጎራባች ከተሞች ጥበቃ ወደ አንድ ሺህ ሦስት መቶ የፖሊስ ኃይል እንደሚሰማራ የገለጡት ፕሬዝዳንት ማክሮን ከቶሶ ከተማ ጋር ተመሳሳይ የሆነ የከተማ እድሳት በመጪው አመሌ ወር እንደሚጀመርም ገልጠዋል። በአነስተኛ ገቢ ነገር ግን ከፍተኛ ወንጀሎች በሚፈጸሙባቸው በፓሪስና በሌሎችም የፈረንሳይ ከተሞች በሚገኙ ነዋሪዎች ዘንድ ለረጅም ጊዜ የዘለቀ ችግር መኖሩን የጠቀሱት ፕሬዚዳንቱ እንደ አውሮፓ አቆጣጠር በ2015 ዓ ም ከፖሊሶች ጋር የነበረው ግጭት ወደ አላስፈላጊና በተለይም ለአክራሪዎች ምቹ ወደ ሆነ ሁኔታ እንደተሸጋገረ አስታውሰዋል። ተተኪ የፈረንሳይ መሪዎች እነዚህን ችግሮች ለአንዴ እና ለመጨረሻ ጊዜ መቅረፍም ግዴታ ይኖርባቸዋል። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። አድማጮች በዜና የጀመረው ፕሮግራማችን በ19 ና በ25 ሜትር በአንድ አጭር ሞገድ እንዲሁም በናይር ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። አብራችሁን አምሹ። መልካም ምሽት በድጋሚ እንመኛለን። አስተናጋጆች አሉላ ከበደና አዲሱ አበበነን። አሁን ወደ ዕለቱ አብይ ርዕስ ቀደም ብለን በመግቢያ ያስተዋወቅነው አብይ ርዕስ ነው ሰማያዊ ፓርቲ ወደ ድርድሩ እንዲመለስ ከገዢው ፓርቲ ከኢህአዴግ ጥሪ እንደመጣለት ያስታወቀበት ፓርቲው ወደ ድርድሩ ለመግባት አደራዳሪ ወገን እንደሚያስፈልግ ገልጧል። እውነተኛ ድርድር እንዲኖርም በሀገሪቱ ጉዳይ ያገባኛል የሚሉ ኃይሎች ሁሉ እንዲያሳትፍ መጠየቁንም የፓርቲው የህዝብ ግንኙነት ኃላፊ ናቸው ያስታወቁት። ቀደም ሲል የፓርቲው ሊቀመንበር ብለናል ማስተካከያ ይወሰድልን፣ ይቅርታ እንጠይቃለን። መለስካቸው አምሃ ዝርዝሩን ይዘዋል። በያዝነው ግንቦት ወር መጀመሪያ ሳምንት አካባቢ ገዢው ፓርቲ ኢህአዴግ ለሰማያዊ ፓርቲ በጻፈው ደብዳቤ ለድርድር እንደጋበዘው የፓርቲው የህዝብ ግንኙነት ኃላፊ አቶ አበበ አካሉ ከጋዜጠኛ ከቀረበላቸው ጥያቄ በመነሳት ምላሽ ሰጥተዋል። አቶ አበበ ቀደም ሲል በተቃዋሚ ፓርቲዎችና በገዢው ግንባር ኢህአዴግ መካከል ተጀምሮ ከነበረው ድርድር ራሱን ሲያገል መርህን የተከተለ አካሄድ እንደነበር አስታውሰዋል። አሁን ፓርቲው ለቀረበለት ጥያቄም የሰጠው መልስ ይህንኑ መሠረት ያደረገ እንደሆነ ጠቁመዋል። አምና ከድርድሩ ስንወጣ ኢህአዴግ እኛ ቅድመ ሁኔታ አስቀምጠን ነው አደራዳሪ እንፈልጋለን፣ ገለልተኛውን አካል ሊያደራድረን ይገባል። እርስ በርሱ ሥጋን በኩበት ጠበሱ ነው የሚሆነው እርስ በርስ ድርድር ብሎ ነገር የለም፣ ውይይት ነው እሱ። ደግሞ 27 ዓመት ከኢህአዴግ ጋር ሰጅቶ ስለዚህ የሚያደራድረን ሌላ ሶስተኛ ወገን ያስፈልጋል የሚል አቋም ይዞ ነው። ሰማያዊ ፓርቲ ብቸኛ ነው በዚህ አቋሙ ሲወጣ ትላንትና። ኢህአዴግን ግን ይሄን ነግረን ነው ነበር። ዛሬ ግን ይህን ጥያቄ አንስቶ ነው ያለ። እኛ ደግሞ ምን ላይ ሰተናል? እኛ ባልነው መንገድ ወደ ድርድር የሚገባ ከሆነ ሁልጊዜ ክፍት ነው በራችን። ያኔም ስንወጣ ድርድር አያስፈለገንም አላለም። እኛ የድርድር ፓርቲዎች ነን። የፓርቲው የህዝብ ግንኙነት ኃላፊ አክለው እንዳብራሩት ከሆነ የሀገሪቱን ችግሮች ለመፍታትና ድርድሩን ዋና መንገድ ለማድረግ ሁሉን አቀፍ መሆን ይኖርበታል። ከዚህ ቀደም እንደሚደረገው ይህን ወይንም ያንን ኃይል ከመፈረጅ ታቅቦ በሀገሪቱ ጉዳይ ያገባናል የሚሉ ኢትዮጵያውያን ኃይሎችን ሁሉ ማቀፍ እንዳለበት ጠቁመዋል። ይህም የፓርቲያቸው አንዱ አቋም ነው ሲሉ አስረድተዋል። የጠየቅናቸውን ጥያቄዎች አሉ። ድርድር ማለት እዚህ ሀገር ውስጥ ካሉት ብቻ ነፍጥ አንገበው ጫካ ካሉትም ጋር ያደግ መደራደር መቻል አለበት። ነፍጥ አንገበው ጫካ ያሉት መጥራት አለበት። ድርድር ከሆነ የዚችን ሀገር ሰላም ለማስቀጠል የሚሻ ከሆነ ደግ በየትኛውም ጎራ ያገባኛል የሚ ኢትዮጵያዊ ሁሉ ወደ ድርድሩ መድረክ መምጣት አለበት። ሰሞኑን ኦዴግ እንደተመለስ ተመለስ ታውቃላች፣ ነው ኦዴግ ብቻ ነው። በርካታ ነፍጥ አንግቦ ይህን ስርዓት በጠመንጃ አፈሙዝ ከስልጣን ለማውረድ የሚታገሉ ወገኖችም ይምጡና ተባልቀው ኢትዮጵያዊነትን አቀንቅነን በጋራ ችግሯን እንፍታና የሰላም ሀገር እናድርጋት ነው። ይሄ የሰማያዊ ፓርቲ አቋም ነው። ፓርቲው ይህን ሲል ለድርድሩ ቅድመ ሁኔታ ማቅረቡ አይደለም ወይ ለሚለው የጋዜጠኛ ጥያቄ የአቶ አበበ መልስ አሉታዊ ነበረ። ይህ ቅድመ ሁኔታ ሳይሆን ዓለም አቀፋዊ ደረጃውን የጠበቀ የድርድር ሂደት ነው ብለዋል። ለማንኛውም ይህን አጀንዳ በተመለከተ ዝርዝር መግለጫ ፓርቲያቸው በቅርቡ እንደሚያወጣ አቶ አበበ አካሉ ተናግረዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውን እናመሰግናለን። ሌሎች ዘገባዎችም ከኢትዮጵያ እየጠበቅን ነው፣ እንደደረሰን እናቀርባለን። አሁኑ አንድ ከአፍሪካ የአልጄሪያ መንግስት በተለይ ከሰሃራ በታች ከሆኑ የአፍሪካ ሀገሮች በብዙ ሺዎች የሚቆጠሩ ስደተኞች ማባረሩን እንዲያቆም የተባበሩት መንግስታት የሰብአዊ መብቶች ቢሮ ጥሪ አስተላልፏል። በአልጄሪያ መንግስት እየተወሰደ ያለውን እርምጃም ያለም አቀፉን የሰብአዊ መብቶች ሕግ የጣሰ ነው ሲል ያወግዛል። ሊሳሽ ላይን ከጄኔቫ ዘገባ ልካ ሰሎሞን ክፍሌ አቅርቧል። በዓለሙ ድርጅት የሰብዓዊ መብቶች ሪፖርት መሰረት የአልጄሪያ ባለሥልጣናት ከየካቲት አንድ እስከ ሚያዝያ 11 ቀን 2010 ዓ ም ድረስ ባለው የአንድ ወር ጊዜ ውስጥ በኦራን በዱራና በቡፋሪክ ከተሞች በሚኖሩ የአፍሪቃ ስደተኞች ላይ በትንሹ ስድስት ጊዜ ከበባ አካሂደዋል። ከሰሃራ በታች ካሉ የአፍሪቃ ሀገሮች በመጡ ስደተኞች ላይ ወረራዎቹ በአብዛኛው የተካሄዱት ደግሞ የሕንፃና መንገድ ግንባታ ሥራዎች በሚከናወኑባቸው ቦታዎች ላይ መሆኑን የተባበሩት መንግስታት የሰብአዊ መብቶች ቢሮ ቃል አቀባዩዋ ራቪና ሻምዳሳኒ ተናግረዋል። ሻምዳሳኒ ለአሜሪካ ድምፅ ሲናገሩ ስደተኞችን በጅምላ እያፈሱ ከሀገር ማባረር ያለበት ችግር የግለሰቦቹን ሁኔታ በትክክል ሳይረዱ የሚወሰድ እርምጃ በመሆኑ ላይ ነው ብለዋል። እንደተነገረን ሰዎች ብዙ ጊዜ እየተያዙ የሚታሰሩት ሰነዶቻቸው እንኳን ሳይታዩ ነው። የስራ ባልደረቦች ኒዥር ውስጥ ካነጋገሯቸው ሀያ አምስት ስደተኞች አንዷ ብቻ ናት ፓስፖርቷ ታይቶ የተለቀቀችው። ሌሎቹ ግን በአረበኛ ቋንቋ በተዘጋጀ ሰነድ ላይ የጣት አሻራዎቻቸውን እንዲያሳርፉ ተደርጓል። አብዛኞቹ ፈራሚዎች አረበኛ አይናገሩም። የተባበሩት መንግሥታት የሰብአዊ መብቶች ቢሮ ቃል አቀባይዋ ራቪና ሻምዳሳኒ አክለውም አብዛኞቹ ፍልሰተኞች እየታፈሱ ወደ ሀገራቸው ሲባረሩ ንብረቶቻቸውን እንዲይዙ አይፈቀድላቸውም፣ ለዓመታት ደክመው ያፈሩትን ንብረት በሙሉ ጥለው እንዲወጡ ይገደዳሉ ብለዋል። አንዳንድ ስደተኞች እንዲያውም እየተዋከቡ በአስቸኳይ ወደ ኒጀር እንዲተላለፉ ይደረጋሉ ሲሉም አስረድተዋል። ሌሎች ከሰብአዊ አያያዝ ውጭ በሆነና በአስከፊ ሁኔታ በወታደራዊ ጦር ሰፈሮች ውስጥ እንዲቆዩ ይደረጋሉ ሲሉም ቃል አቀባዩዋ ተናግረዋል። ከኒጀር የመጡ ስደተኞች ኒጀር ወደሚገኘው ወደ አጋዴዝ የሚዛወሩት በአውቶቡስ ከተሸኙ በኋላ ነው። ሌሎች በትልልቅ ካሚዮኖች ታጭቀው ይጓጓዙና ድንበራቸው ላይ ሲደርሱ ተራግፈው በረሃ ውስጥ ለሰዓታት ይቆያሉ። ሌላ የሰማነው የምስክርነት ቃል እዚያው አልጄሪያ ውስጥ ለመቅረት የወሰኑ ደግሞ የሚኖሩት ለሕይወታቸው እጅግ በመፍራት ነው። የተባበሩት መንግሥታት የሰብአዊ መብቶች ቢሮ ተቆጣጣሪዎች የአልጄሪያ መንግስት እየወሰደ ባለው በዚህ የጅምላ ማባረር በእጅጉ አዝነዋል ሲሉ ራቪና ሻምዳሳኒ ተናግረዋል። ሌሎች መንግሥታትም ፍልሰተኞችን ለማባረር የሚሰጧቸው ምክንያቶች ከጸጥታ ጋር በተያያዘ መሆኑን ይናገራሉ ብለዋል። ባለም አቀፉ የሰብአዊ መብቶች ሕግ መሠረት ፍልሰተኞች ለጅምላ እስራት መዳረግ የለባቸውም። ንብረቶቻቸውን ሊቀሙ ወይም ሕጋዊ ሰነድ ሊነፈጉ አይገባም። ስደተኞች ወደ አገራቸው እንዲመለሱ ሲደረግም ደህንነታቸው በተረጋገጠበትና ሰብአዊ ክብራቸው በተጠበቀበት መንገድ ሊሆን እንደሚገባ ዓለም አቀፉ የሰብአዊ መብቶች ሕግ ይደነግጋል። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀደም ሲል እንደገለጽነው ሌሎች ዘገባዎችም ይኖሩናል ከኢትዮጵያ የሚመጡ። እስከዚያ ድረስ ወደ ሁለተኛው አጋማሽ እናልፍና፣ ንግድና ምጣኔ ሀብት። ሄኖክ ሰማግዜር እኔ የንግድ ሚኒስቴር አሁን ትልልቅ አሳይመንቶች በዓለም አቀፍም ደረጃ በአህጉርም ደረጃ በሀገርም ደረጃ ትልልቅ የቤት ስራዎች ያሉበት ሚኒስትር መስሪያ ቤት ካለ የንግድ ሚኒስቴር ነው ቢሲሲዬ ነው የማስበው። በዓለም አቀፍ ረገድ ኢትዮጵያ በአጠቃላይ የወርልድ ትሬድ ኦርጋናይዜሽን አባል ለመሆን ጥረት እያደረገችበት ያለችው ዓለም አቀፍ የንግድ ድርጅቱ አባል ሀገራትም ካአሁን ካአሁን የኢትዮጵያን የሰርቪስ ኮሚትመንት ወር ደግሞ በሰርቪስ ሴክተር የምትከተለውን ፖሊሲና ያላትን ዝርዝር የሆነ አቅጣጫ እየጠበቁ ያለበት ጊዜ፣ በሀገር ውስጥም ማከናወን የሚገባን የአለም አቀፍ የንግድ ድርጅት አባል እንድንሆን መስራት ያለብን ትልልቅ ዝግጅቶችና ሪፎርሞች አሉ። በአህጉር ደረጃ ስንመለከት በቅርብ ጊዜ አለፈው ወር የተፈረመ አህጉር አቀፍ ነፃ የንግድ ቀጠና አባል ለመሆን ፈርመናል። ከዛ አንጻር እንግዲህ ከአፍሪካ ሀገራት ጋር በሚኖረን የንግድ እንቅስቃሴም የተሻለ ተጠቃሚነትን ለማግኘት በውስጣችን መስራት የሚኖሩብን ዝግጅቶች አሉ። እንደዚሁ በምስራቅ አፍሪካ አካባቢ ካሉት የጎረቤት ሀገራቶችም ጋር በሁለትዮሽ እየገባ እየገባናቸው ያሉ የነጻ የንግድ ቀጠና ስምምነቶች አሉ። ከዛ ውጪ ክልላዊ የሆነው ኮሜሳ አባል ነን ለመሆን እንግዲህ አብዛኛውን ነገሮቻችንን ጨርሰናል። ከዚህ አንጻር እነዚህን በሀገር ውስጥ ያለውን የንግድ እንቅስቃሴ አስተካክሎ የንግድ ህጎቹን ዓለም አቀፍ ይዘት እንዲኖራቸው አድርጎ የንግድ አሰራሩንም በአጠቃላይ በማዘመን በኢትዮጵያ ከነዚህ የንግድ ስምምነቶች የምታገኘው ተጠቃሚነት ማረጋገጥ ትልቅ ኃላፊነት ነው። ይሄ ትልቅ ኃላፊነት ደግሞ ከንግድ ሚኒስቴር መስሪያ ቤቱ የሚጠበቅ ኃላፊነት ነው። ከዚህ አንጻር አሁን የተሾሙት የሚኒስትር ዴታዎች የሚጠብቃቸው የቤት ስራ በጣም ከፍ ያለ። ምን ያህል ከንግድ ስራ ጋር በተያያዘ እውቀቱ ክህሎቱ፣ በአጠቃላይ ደግሞ ካለማቀፍ የንግድ እንቅስቃሴን ከመምራት ጋር እና በነጻ የንግድ ቀጠናዎች ውስጥ የሀገራትን ተጠቃሚነት በማረጋገጥ ረገድ የነበራቸው የስራ ልምድ አተያያቂ ነው። አሁንም ስለዚህ እነዚህ ሹመቶች እንግዲህ ፖለቲካዊ አመራር መስጠት አንድ ነገር ነው። አሁን እነዚህ ሹመቶች ምን ያክል እነዚህን የሀገር ውስጥ ጉዳዮች እና ከውጭ የንግድ ሸሪኮቻችን ጋር የምናደርገውን እንቅስቃሴ ለመምራት ይጠቅማሉ የሚለው ነገር አሁን ካልኩ የስራ ልምድ የትምህርት ዝግጅትና እና በቴክኒክ ረገድ በጣም ጠለቅ ያለ እውቀት የሚፈልግ ከመሆኑ አንጻር ምናልባት የዶክተር መብርሃቶም ሹመት ከዚህ በፊት በንግድም በኢንዱስትሪ ሚኒስትር ይመስለኛል ተሳትፎው የነበራቸው ከዛ አንጻር ምናልባት የተወሰነ የስራ ልምድ ልኖራቸው ይሆናል። ግን እጅግ ፈታኝ የሆኑ ወሳኝ ስራዎች የሚጠብቁት የሚኒስቴር መስሪያ ቤት ነው። ከዛ አንጻር የአየሁት ሹመት የራሱ የሆነ ክፍተት አለበት ብዬ ነው ማስበው። እዚህ ላይ እንግዲህ የንግድ ሚኒስቴር ሌላው ተሿሚ የሚኒስቴር ዴታ አቶ ሀብታሙ ሲሳይ ናቸው አስቀድመው ኦሮሚያ ፕሬዚዳንት ቢሮ ውስጥ የቢሮ ኃላፊ ሆነው ያገለገሉ ናቸው። ወደ ሌላ ትኩረት ወደሚሰጠው የሚኒስትር መስሪያ ቤት እንለፍ። የኢንዱስትሪ ሚኒስቴር ነው። ሀገሪቱ በአጠቃላይ ግብርናዋን በተቻለ መጠን በማዘመን ሴት የተጨመረባቸው የግብርና ምርቶችን፣ እንደዚሁም የኢንዱስትሪ ምርቶችን ወደ ውጭ ገበያ ለማቅረብ ከያዘቻቸው ሰፊ እቅዶች አንዱ የኢንዱስትሪ ልማት ነው። በዚህ ሚኒስቴር መስሪያ ቤት ውስጥ ሁለት ተሿሚዎች አሉ። አቶ ዮሐንስ ድንቃየሁና አቶ አያና ዘውዴ ናቸው። እነማን ናቸው? ከዚህ በፊት ባገለገልክባቸው የሚኒስትር መስሪያ ቤቶችም እንደዚሁም በጋዜጠኝነት በሰራህባቸው ወቅቶች የሚታወቁ ሰዎች ናቸው። እነማን ናቸው? ስራ አጋጣሚ እነዚህ እነዚህ ሰዎች የማየትና የመገምገም አጋጣሚ አጋጥሞ አያውቅም ከዚህ በፊት የስራ የስራ አጋጣሚዎችም ሰምቻቸው አይቻቸው ማታቸው ሰዎች አይደሉም። በአጠቃላይ እንግዲህ ምናልባት የመረጃ ክፍተትም ሊሆን ይችላል። ግን ጀነራሊ በዚህ ሴክተር አሁን ሁለት ወሳኝ ስራዎች እየተከናወኑ ነው ብዬ ነው ማስበው። አንደኛ ለረጅም ጊዜ ሀገሪቷ አቅደው ለማከናወን ግን በጣም ቸግሯት ያለ አግሮ ፕሮሰሲንግ ዘርፍ ወይንም ደግሞ የግብርና ሴትን በመጨመር ላይ የሚሳተፉ ኢንዱስትሪ ፓርኮችን ገንብቶ ከግብርና ጋር ያለውን ትስስር በማሳደግ የተሻለ እሴት መጨመር የሚችሉ እቃዎችን አምርቶ ለውጭ ኤክስፖርት በማድረግ ረገድ የተያዘ ረጅም ጊዜ በእቅድ የነበረ አሁን ወደ መሬት ለመውረድ ጥረት እየተደረገ ያለ እንቅስቃሴ አለ። ከዛ በዘለል አሁን በውጪ መዋዕለ ነዋይ ላይ መሰረት ያደረገ ትልልቅ የውጭ ባለሀብቶችን በመሳብ በሀገር ውስጥ ስፍራ ለመፍጠር በግብርና ላይ መሰረት አድርጎ የነበረውን ኢኮኖሚ ወደ ኢንዱስትሪ ዘርፍ ለማሸጋገር እየተደረገ ያለ የኢንዱስትሪ ፓርኮች ልማት እንቅስቃሴ አለ። እነዚህ ሁለት እንቅስቃሴዎች እስካሁን ፖሊሲ ትኩረት በሀብት በሰው ኃይል ኮምፒት ሲያደርጉ ነው የምናያቸው። እርስ በራሳቸው ሲወዳደሩ ነው እንጂ የምናያቸው ተመጋጋቢ በሚሆኑበት ደረጃ ላይ አልደረሱ። የውጭ ባለሀብቶችን በመሳብ ረገድ የሰው ኃይልን በማሰልጠንና ለሚመጡት ባለሀብቶች በማቅረብ ረገድ ባለሀብቶቹ የሚገጥሟቸውን ከውጭ ምንዛሬ እንዲሁም እቃዎችን ከማጓጓዝ ከጉምሩክ፣ እና ከትራንስፖርት አንጻር የሚገጥሟቸውን ችግሮች በመፍታት ረገድ የራሱ ትልቅ ቻሌንጅ አለ። ስለዚህ ከፊታቸው የሚጠብቃቸው በጣም ግዙፍ የሆነ ቻሌንጅ ነው። ለሱ እንግዲህ ዝግጁ መሆን አለባቸው። እንግዲህ ሌላኛው ደግሞ የግብርናና እንስሳት ሀብት ሚኒስቴር ነው። ሁለት ሚኒስትር ዴታዎች ተሾመዋል። እንዲያውም እዚህ ላይ በጥናትና ምርምር በሀረማ ዩኒቨርሲቲ ብዙ ስራዎችን የሰሩ ፕሮፌሰር ፈቃዱ በየነ በሚኒስትር ዴታነት ተሾመዋል። እኔ እንኳ ዝርዝሩን የማላውቀው ደግሞ የዶክተር እያሱ አብርሃ ነው። እሳቸውም የግብርናና የእንስሳት ሀብት ሚኒስትር ዴታ ሆነው ተሾመዋል። በዚህ የሚኒስትር መስሪያ ቤት ውስጥ ተመጋጋቢ የሆነ ከሌሎች የሚኒስትር መስሪያ ቤቶች ጋር የምጣኔ ሀብት አምድ ለመዘርጋት በሚደረጉ ጥረቶች ከጥናትና ምርምር የሚመጡ ሰዎች ምን ሚና ይኖራቸዋል? እነዚህ ሁለት ሚኒስትር ዴታዎችስ በአጠቃላይ ካለው ሁኔታ ጋር ምን አስተዋጽኦ ሊያበረክቱ ይችላሉ? ጥሩ ሴሌክሽን ነው ብዬ የማስበውን ሴሌክሽን እነዚህ የሁለት ሰዎች ሴሌክሽን ነው። የግብርናው መሰረታዊ ችግር ምንድን ነው ሲባል የገበሬውን ችግር መፍታት የሚችሉ ምርምሮችን በአግባቡ ሰርቶ ለገበሬው በህመት በማከፋፈል ከዛ ደግሞ በቀጣይነት ገበሬው በእነዚህ የምርምር ውጤቶች ላይ ያለውን አስተያየት ሰምቶ ምርምሮችን በማሻሻል ከዛ ውጭ በምርምርና በፖሊሲ ማውጣት ረገድ ያለውን ቅንጅት ማሻሻል አለመቻል በሚኒስቴር መስሪያ ቤት ውስጥ የሚታይ ረጅም ጊዜ የቆየ ክፍተት ነው። የግብርና ምርምር ችግር ፈቺ ሊሆን በሚችልበት ደረጃ መድረስ አቅቶች ሲንደፋደፍ ነው የምናየው። አሁንም ቢሆን ግብርናችን ከውጭ በሚመጡ የምርምር ውጤቶች ከውጭ በሚ በሚመጡ ቴክኖሎጂዎች ላይ ጥገኛ ሆኖ ነው ያለው። ስለዚህ በምርምር ረገድ አሁን የግብርና ምርምሩ የገበሬን ችግር መፍታት የሚችልበትን አቅጣጫ በማስያዝ ረገድ አዲስ የተሾሙት የሚኒስትር ዴኤታዎች የራሳቸው የሆነ አስተዋጽኦ ይኖራቸዋል። እንዲሁም በዘርፉ ልምድን መኖሩ ጠቃሚነቱ ይህንን እስከ ዛሬ ድረስ ደካማ የነበረ ቅንጅት ለመፍታት የራሱ ጥረት ያደርጋል። በጣም ነው የማመሰግነው ጌታቸው ተክለ ማርያም። በተለያዩ የኢትዮጵያ ክፍሎች እየተዘዋወረ የምጣኔ ሀብት ፖሊሲ አማካሪ ሆኖ የሚሰራ ነው። ለሰጠህን ማብራሪያ በጣም አመሰግናለሁ ጌታቸው። አመሰግናለሁ። አዎ፣ ሄኖክ እንደገለጠው ጌታቸው ተክለማርያም በተለያዩ ሁኔታዎች አዲስ የተሾሙትን ሚኒስትር ዴታዎች በተመለከተ የሰጡትን ትንታኔ ነው። ሁለተኛ ክፍል ዝግጅት ነው የሰማችሁት። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። አሁን ሐኪሞን ይጠይቁ። በዛሬው ሐኪሞን የጠይቁ ፕሮግራማችን አዘጋጁ አሉላ እጅ ከመን ማናቸው ሐኪማችን ስለ ምን ጉዳይ ነው የሚያው ማመክሩ? አዲሱ አመሰግናለሁ። አስተዋውቃለሁ ዋናውን የሰውነት ክፍል ይመለከታል። ዋና የሚባሉት በርከት ይላሉ። ታዲያ ልብና ኩላሊት፣ እንዲሁም ሳምባን ቀጥሎ ጉበታችን፣ ትልቁ የሰውነታችን በጣም ቁልፍ ስራዎች የሚሰራው አካል ሲታወቅ የሚፈጠረውን ሁኔታ ይመለከታል። በርከት ያሉ የበሽታ አይነቶች ጉበትን ያጠቃሉ በተላላፊነታቸው የሚታወቁና ውስብስብ ችግሮችን ከሚያስከትሉት በእንግሊዝኛ ፊደላት ነው የሚታወቁት፣ ኤ ቢ ሲ ዲ ይባላሉ። ከአራቱ ዛሬ አንዱን ነው የምንመለከተው። ሄፓታይትስ ቢ ይባላል። በሕክምና ቋንቋ ተላላፊ የጉበት በሽታ ነው። የሚተላለፍበትን መንገድ መከላከያውን፣ ሌሎች ዝርዝሮች ሁሉ የተመለከተ ከሰውነት ክፍል ግን ዋና የሚባል ክፍል አለ። ሁሉም ዋና ናቸው። እንደው ሸክሙ የእዳውን ነው መርዝን ማጥራት ያህል ድረስ ይሄዳል። ብዙ ስራ አለው ለማለት እንጂ እንዳልከው ሁሉም ዋና ሆነው የሚቀርቡበት ጊዜ አለ ለሁሉም። ይሄን የጉበት በሽታ የሚመለከት ቅንብር ነው። ዶክተር እንዳለ ካሳ የውስጥ ደዌና የጨጓራ እንዲሁም የሆድ እቃ ህመሞች ልዩ ሐኪም ናቸው። አስተያየቱን ወይም ሙያዊ ማብራሪያውን የሚሰጡን ስለ ህመሙ፣ በኢትዮጵያ ውስጥ ያለው ሁኔታ በጥናት የሚታወቀውን በሚገልጹበት እንደረ በኢትዮጵያ ውስጥ እንግዲህ በርካታ ጥናቶች ተካሂደዋል። ግንባር ቀደም ጥናት ያደረጉት ፕሮፌሰር ደማርያም በቅርብ ጊዜ ህይወታቸው ያለፈው እሳቸው ናቸው። አብዛኛውን የኢትዮጵያ ከተሞችን ያካለለ ጥናት ነበረ። በዚህ ጥናታቸው እንደተገለጸው ከስምንት እስከ አስራ ሁለት ፐርሰንት ድረስ ተሸካሚዎች ሲኖሩ የቫይረሱ ተሸካሚዎች ማለት ነው። ጠቅላላ ደግሞ በሽታውን በመከላከል መከላከያ ሰውነታቸው ውስጥ ያበጁት ሲካተቱ ከሰማኒያ እስከ ሰማኒያ አምስት ፐርሰንት ድረስ ይዘልቃል። ስለዚህ በርካታ ሕዝብ ነው ያለው። የሸካሚዎችን ቁጥር እንደው በአስር ፐርሰንት እንኳን ብናስበው ከመቶ ሚሊየን አስር ፐርሰንቱ ስንት ሊሆን እንደሚችል መገመት ይቻላል። ከፍተኛ ቁጥር ነው። ትልቅ ቁጥር ትልቅ ከፍተኛ ቁጥር ነው። ከፍተኛ ቁጥር ነው እና ከሚያዙት ሰዎች ከአምስት እስከ አስር ፐርሰንቱ ተሸካሚ ሆነው ይቀጥላሉ። ይሄ ደግሞ በዓለም ደረጃ ያለ የጥናት ውጤት ነው። አንዳንድ ቦታ ከፍ ሲል፣ አንዳንድ ቦታ ዝቅ ይላል። በአጠቃላይ በዓለም ዙሪያ ግን ከፍተኛ ቁጥር ነው የቫይረሱ ተሸካሚ ሆነው ቀደማቸው ውስጥ ያለባቸው ነገር ግን ምንም ምልክት የሌላቸው ሰዎች አሉ። መልካም። ዶክተር እንዳለ እጅግ ከፍተኛ ቁጥር ያለው ሰው ለዚህ ቫይረስ የመጋለጥ እድል እንዳለው ገልጸዋል። በአለም ደረጃም በዚሁ መልኩ ከፍተኛ ቁጥር ያለው መኖሩን ያስረዱት በርከት ያሉ የጉበት በሽታ አይነቶች አሉና እንደምን ይታወቃል አንድ ሰው ለሱ መጋለጡ? እንግዲህ ሄፓታይቲስ ቢ የሚባለው ቫይረስ ጉበትን ከሚነኩት ቫይረሶች ውስጥ ግንባር ቀደሙ ሲሆን ሌላው ቫይረስ ደግሞ ሄፓታይቲስ ሲ ይባላል። እነዚህ ሁለት ቫይረሶች አደገኛ ቫይረሶች ናቸው። አደገኝነታቸውም አንድ ሰው ከያዙ በኋላ በተሸካሚነት የሚቀጥሉ ሰዎች ከነዛ መካከል በርካታዎቹ ወደ ተለያየ የበሽታ የጉበት የበሽታ ደረጃ ይሸጋገራሉ። ይህም ማለት ሲሮሲስ ብለን የምንጠራው የጉበትን አሰራር በእጅጉ የሚጎዳ የሚጎዳ የበሽታ ደረጃ ነው። ክሮኒክ ሄፓታይትስ ብለን የምንጠራው ደግሞ ጉበት በመቆጣት ደረጃ ብቻ የሚገለጽ ድከ- ነው። የጉበት ካንሰርም ከዚሁ ጋር ሊያያዝ ይችላል። እንግዲህ የሚተላለፍባቸው መንገዶች ናቸው። ለዚህ ችግር መንስኤ ከፍተኛ የሆኑት በዚህ ምክንያት ነው። ምንድን ናቸው? አዎ፣ በታዳጊ ሀገሮች ውስጥ ለምሳሌ የተቀቀሉ መርፌዎችን መጠቀም፣ ምላጮችን፣ ለተለያዩ ጉዳዮች ግዝረትን ጨምሮ መርፌዎች ለንቅሳት፣ እንጥል መዋጠጥ ለመሳሰሉት ነገር ሁሉ የሚጠቀሙባቸው መሳሪያዎች ንጽሕና የጎደላቸው አዲስ ያልሆኑ ጥቅም ላይ የዋሉ ተመልሰውን በስርዓቱ ያልተቀቀሉ ስለሚሆኑ ከአንዱ ሰው ወደ ሌላ ሰው የማስተላለፍ ባህሪያቸው ከፍተኛ ነው። አንዱ ይኸኛው ነው። ሁለተኛው ደም በመለገስ የሚመጣ ነው። በተለይ ባለፉት ዘመናት ደም በደንብ አድርጎ የመመርመር ሁኔታዎች ስላልነበሩ ተመርምሮም ደግሞ ሊያመልጡ የሚችሉ ስለሚኖሩ ከአንዱ ሰው ወደ አንዱ ሰው የመተላለፍ እድል ነበረ። ይህ እንኳን አሁን ባለው ሁኔታ እጅግ በጣም ቀንሶ ነው የሚገኘው። እና ሄፓታይቲስ ሲም ዲም በዚህ ሁኔታ ይተላለፋሉ። በቀረው በሆስፒታሉ ውስጥ እንደዚሁ በአግባቡ መሳሪያዎች ካልተቀቀሉ በስተቀር በኦፕራሲዮንም ጊዜ ከፍተኛም ኦፕራሲዮን ሆነ አነስተኛ ኦፕራሲዮን በሚደረግበት ጊዜ፣ መርፌ ሰዎች በሚወጉበት ጊዜ በሽታው ሊተላለፍ የሚችልበት ሁኔታ አለ። በተለይ ታዳጊ ሀገር በሆኑት እንደ አፍሪካ፣ ደቡብ አሜሪካ ኤዥያ እነዚህ ችግሮች ጎለው ይታያሉ። ምክንያቱም ሰዎች በቂ መሳሪያ፣ የህክምና መሳሪያ ስለማያገኙ መልሰው መላልሰው ያንን ስለሚጠቀሙ፣ የተለያዩም ገጠር ውስጥ ህክምና የሚሰጥባቸው እቃዎች እንደዚሁ ጥንቃቄ ጎደላቸው በመሆኑ በዚህ ዘዴ የመተላለፉ እድል በጣም ከፍተኛ ነው። ለዚህ ነው እንግዲህ ቫይረሱ በከፍተኛ ደረጃ የሚተላለፈው እዚህ ዋናዎቹ ሆነው በባልና በሚስት መካከልም የመተላለፍ እድሎች ሊኖሩ ይችላሉ። ከእናትም ወደ ልጅ የመተላለፍ እድል ይኖራል። እነዚህ እንግዲህ የመተላለፊያ መንገዶች ናቸው። ቀደም ብለው በርካታ መተላለፊያ መንገዶችን ሲገልጡ በባልና ሚስትም ብለዋል። ይሄ በጾታዊ ግንኙነት አማካኝነት ሲሆን እንደ አባለ ዘር በሽታዎች ሄፓታይተስ ቢም የሚቆጠርበት ሁኔታ አለ ሊቆጠር የምችልበት ሁኔታ አለ። ነገር ግን የመተላለፉ ሁኔታ በዛ አይነት መንገድ እጅግ በጣም አነስተኛ ነው። እንደ ኤች አይ ቪ አይነት አይደለም። እንደ ሌሎችም በዚህ አይነት መንገድ ከሚተላለፉ የግብረ ስጋ ህመሞች ጋርም እንደዚህ ከፍተኛ አይደለም፣ እድሉ አነስተኛ ነው። ነገር ግን የመተላለፍ እድል አለው። የቫይረስ መጠኑ ደም ውስጥ እጅግ ከፍተኛ ከሆነ ከእናትም ወደ ልጅ እንደዚሁ በኒክኪ ምላጭ፣ መርፌ፣ ጥፍር መቆረጫዎች እንደዚህ ኮልጌቶች በመጠቀምም በቤተሰቡ ውስጥ ሊተላለፉ የሚችሉበት መንገድም አለ። መልካም እንግዲህ የህሙን ሁኔታ እንዲሁም ደግሞ የሚተላለፍበትን መንገድ ካነሳን ጠባዩን መመልከቱ በአንጻሩ ሊረዳ ይችላልና ዋና ዋናዎቹ መለያዎች የሄፓታይተስ ቢ ምልክቶች ምን ይሆኑ? ከሌሎች መሰል የህመም አይነቶችም ለዚህ ቫይረስ የተጋለጡ ሰዎች እንደምን ሊለዩ ይቻላቸው ይሆን። አኪዩት ሄፓታይቲስ ብለን የምንጠቅሰው ለሁሉም ሄፓታይቲስ ቫይረሶች በቅድም ከፍተኛዎቹን ክሮኒክ ሆነው የሚቀጥሉትን ቢ እና ሲ ጠቀስን እንጂ ሌሎቹም ሄፓታይትስ ኤ፣ ሄፓታይቲስ ጂ ተብለው የሚጠቀሱ ቫይረሶች አሉ። ሄፓታይቲስ ኢ ተብለውም የሚጠቀሱ አሉ። እነዚህ ቫይረሶች በአጠቃላይ ጉበትን የሚነኩ ቫይረሶች፣ ምልክታቸው ከሞላ ጎደል ተመሳሳይ ነው። ድካም፣ ምግብ ማስጠላት፣ ትንሽ የሚያጤሱ ሰዎች ሲጋራ ያስጠላቸዋል፣ ምግብ ያስጠላቸዋል፣ ሽታው ያስጠላቸዋል አንዳንድ ሰዎች እና ትንሽም ደግሞ ትኩሳት ነገር ሊኖራቸው ይችላል። ይሄ እንግዲህ በአንድ ሳምንቱ ጊዜ ውስጥ የሚከሰት ሲሆን ዓይንም ቢጫ የመሆን ከዛ በኋላ ይከተልና አይነ ምድርም ነጭ የመሆን ነገር ይኖረዋል እነዚህ ምልክቶቹ ናቸው እና አብዛኛዎቹ ግን አይናቸው ቢጫ ሳይሆን የቅድም የጠቀስኳቸው ምልክቶች ብቻ ኖረዋቸው ሊገለጡ ይችላሉ አይናቸው ቢጫ የማይሆኑ ሰዎችም ሊኖሩ ስለሚችሉ ምንድን ቫይረሱ ምንድን ነው ብሎ ለመናገርም አይነቱንም ይሄ ነው ብሎ ለመጠቆምም አስቸጋሪ ነው የሚሆነው ምክንያቱም አይንንም ቢጫ የሚያደርጉ ሌሎች በሽታዎች አሉ አይንም ቢጫ ሳይሆን ደግሞ የሄፓታይቲስ ሊገለጥ ይችላል። በተለይ ክሮኒክ የሚባለው ደግሞ ከስድስት ወር በላይ ደም ውስጥ የሚቆየው ነው። እነዚህ ቅድም እንደጠቀስኩት ከአምስት እስከ አስር ፐርሰንት የሆኑ ተሸካሚዎች ምንም ምልክት ሳይኖራቸው ሊኖሩ ይችላሉ እና ምንም ምልክት ሳይገለጥ ደግሞ ወደ ክሮኒክ አልፈው ሲሮሲስ ወደሚባል ደረጃ ወደ ካንሰርም ሊሄዱ ይችላሉ። ስለዚህ ሊታወቅ የሚችለው ስክሪን በማድረግ ብቻ ሊሆን ይችላል። ለምሳሌ ደም በሚሰጥ ጊዜ ስክሪን ሲደረግ ሊገኝ ይችላል። ለሌላ ሕክምናዎች እንደዚሁ ስክሪን ሲደረግ ይገኛል። እናቶች በአሁኑ ጊዜ ዩኒፎርምሊ ስክሪን ይሆናሉ በእርግዝና ጊዜ፣ በዛን ጊዜ ይታወቃል። በቀረው ግን ምልክቱ ይሄ ነው ብሎ በእርግጠኝነት ለማሳወቅ የሚያስችል አይደለም። አድማጮች፣ ከዶክተር እንዳለ ካሳ ጋር የተከታዩን ክፍል ሳምንት እናቀርባለን። የውስጥ ደዌና የጨጓራ እንዲሁም የሆድቃ ህመሞች ልዩ ሐኪም ናቸው። ዶክተር እንዳለ ካሳን ለጊዜያቸው እናመሰግናለን። አንተንም አመሰግናለን። ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ወደ ቀጣዩ ዘገባ እናልፋለን። ቀደም ሲል ከኢትዮጵያ የምንጠብቀው ዘገባ አለ ብዬ ነበረ፣ ደርሶናል። መግቢያው እንደሚከተለው አነባለሁ። ከኦሮሚያ ክልል ምዕራብ ሸዋ ዞን ዳኖ ወረዳ የተፈናቀለ አንድም የአማራ ክልል ተወላጅ አርሶ አደር የለም ሲሉ የአካባቢው ባለሥልጣናት ተናግረዋል። አርሶ አደሮቹ ባቀረቡት አቤቱታና በመፍትሔው ላይ ከአካባቢው ባለሥልጣናት ጋር ከመግባባት ተደርሷል ሲሉ የገለጡት ደግሞ ከስፍራው የተመለሱ የአማራ ክልል ከፍተኛ ባለሥልጣን ናቸው። እስክንድር ፍሬው ነው ዘገባውን የላከው። ቅሬታ አቅራቢዎቹ አርሶ አደሮች ከ1988 ጀምሮ ከጎንደር እንፍራዝ ወረዳና ከሌሎችም አካባቢዎች በመምጣት መኖሪያቸውን ምዕራብ ሸዋ ዳኖ ወረዳ ያደረጉ ናቸው። በወረዳው አጅላና አዋዲ በሚባሉ ቀበሌዎች የሚኖሩት እነዚህ የአማራ ክልል ተወላጅ አርሶ አደሮች ለአሜሪካ ድምፅ አክለው እንደገለጹት፣ ከአካባቢው ተወላጆች ጋር በፍቅር ሲኖሩ ቆይተዋል። ተዋልደን ተጋብተን በፍቅር እየኖረን ነው ብለዋል። ከአርሶ አደሮቹ አንዱ ያለውን ግንኙነት ሲያስረዱ ቅሬታችንም በወረዳውና በቀበሌው አስተዳደር ላይ ነው ያሉት። ከእነዚህ አርሶ አደሮች አንዱ አቶ ሰኢድ አሊ እንዳሉት የችግሩ ምልክት መታየት የጀመረው በ2006 ዓ ምት ነው። ያኔ መሬት ሲሰፈርና መረጃ ሲሰበሰብ ከአማራ ክልል የመጣነው አርሶአደሮች አርሶ አደሮች ይዞታ በግዢ እንደተገኘ ተደርጎ ተመዘገበ ይላሉ። መረጃው የተጻፈው በኦሮምኛ ቋንቋ በመሆኑ በጊዜው አልተረዳነውም ነበር ሲሉ አክለዋል። መሬቱን ያገኙት በምሪት መሆኑን የሚገልጹት እኚሁ አርሶ አደር የወረዳውም ሆነ የዞኑ ማህተም ያለበት ማስረጃ እንዳላቸውም

ከዛ በኋላ ብር ካላመጠቻ አትሰጡ ትባል የግማሻችን ከለከሉ ችግሩ ሲንከባለል ቆይቶም ዛሬ ላይ መድረሱን ይናገራሉ። አሁን ደግሞ አዲሱ ችግር ከሁለት ሄክታር በላይ ወደ ርክምጠላ ና አታገኛ ክን ስለታለ ተባለ ተፈራ ሲገቡ ግን የግማሹን አባወራ አሰምሄለም ግብሩ እያለ የግማሹን ደግሞ እስማችኋለሁ ተብሎ አንድ ሄክታር ናክመላ እየተሰጠለን ከጀመረ ዋናው ጥያቄያችሁ አቶ ሰይድ በፊት የነበረን መሬት ሙሉ በሙሉ ይመለስልን የሚል ነው ወይስ ማረስ እንዳንችል ተደረግን፣ ተከለከልን ነው? የትኛው ነው? አይ ለጊዜው አሁን አዲስ አበባ ወጣንበት እንዲያናርስ ተከልክለን፣ በጌታችን ዙሪያ ያለውን ሁላ ሰው ተቀምተን እየታረሰብን ነበረ። አሁን ግን በሚል ተመጡ ወዲህ መሬቱ ተመለሰ። እንዲ ሁሉ መሬታችን ይመለስልን፣ በእጃችን ይመለስልን የሀያ ሁለት አመት፣ የሀያ አምስት አመት ግብር በራሳችን ላይ እያለ፣ የሁለት መቶ አባል ሁነን የአባል ካርዲ በእጃችን እያለ ህገወጥ አንባልም እንባል። መሬታችን በይዞታችን ይሞላልን፣ ለኛ ጥያቄ። ሁለት ሄክታርም ቢሆን ማለት ነው? ሁለት ሄክታር ሳይሆን በይዞታችን አምስትም ያለው በአምስቱ፣ አራትም ያለው በአራቱ፣ ሁለትም ያለው በሁለቱ፣ እንደ ማንኛውም ህብረተሰብ በኩል እንታይ ነው፣ ኛ ጥያቄ። እርስዎ ለምሳሌ ስንት ነው ያለሁት? እኔ ገበሬ ነኝ። በግምት ባላቅ እንኳ እንደምንም እንደምንም ተበዛ በጣም መሬት አለኝ ከምባለው አንዱ ኔ ነኝ ከስድስት አይበልጥም። ስለዚህ ግን ስንት ነው የተ አሁን ስንቱ ላይ ነው እንዲያርሶ የተፈቀደለሁት? ባለፈውኝ አዲስ አበባ ሳሄድ አንድ ሄክታር አትሆንም ረስ የተባልኩት አሁን አዲስ አበባ ሀ እንግዲህ ባድኖች ተመጡ ወዲህ ሁሉንም መሬት ለዘንድሮ ረስ፣ ለከርሞ ግን ሁለት ሄክታር አይቀርላችሁም የሚል ፉከራ ነው ያለው። ለዘንድሮ ሁሉንም ረስ ተብያለሁ። ስድስቱንም ይረሱ ተብለዋል። አዎ፣ ተብያለሁ ግን ለቀርቦ ሁለት ሄክታር ተወስኖብሃል። ማንም ማንም ቢሆን ቴሌቪዥን ብለጥቅም ምን ብትልም ብታሰራጭም፣ እሳት ድርጅት ይከታተልህ እንደሆነ የምታመጣው ነገር የለም አይቀርልህም፣ የሚል ፉከራ ነው የተባልነው። ይህ ቅሬታ የሚመለከታቸው አርሶ አደሮች ሁለት ሺህ ይሆናሉ ብለዋል አቶ ሰይድ። የኦሮሚያ ክልላዊ መንግስትና ራሱም የአማራ ብሔራዊ ክልላዊ መንግስት ግን ቁጥራቸው በመቶዎች የሚቆጠር እንደሆነ ነው የገለጹት። በኦሮሚያ ክልል የምዕራብ ሸዋ ዞን አስተዳዳሪ ለአሜሪካ ድምፅ ሲናገሩ፣ በአርሶ አደሮቹ የቀረበው ቅሬታ በተለይም በአንዳንድ የመገናኛ ብዙሃን የቀረበበት ሁኔታ እውነታውን አያሳይም ብለዋል። በስልክ ያነጋገርኳቸው አስተዳዳሪው አቶ ማሾ ኦላና ይህንን ማብራራት የጀመሩት የኦሮሞ እና የአማራ ክልል አርሶ አደሮች በአካባቢው በፍቅር እየኖሩ መሆኑን በመግለጽ ነው። ዳኖ የሚባል ወረዳ ላይ ነው አንድ የአማራ ተወላጆች የሚኖሩበት ሁለት ቀበሌ አለ። ምንና ምን ይባላሉ ቀበሌዎቹ? አጅላ ቀበሌና አዋዲ የሚባል ሁለት ቀበሌዎች አሉ። እዛ አካባቢ ከመሬት ልኬት ጋር ተያይዞ ያለው ያለመግባባት አለ። ይሄ አለመግባባት መሰረታዊ ጥያቄው የመሬት ልኬት ዞን በሰባት ወረዳ ላይ ነው እየተለካ ያለው። ከመቼ ጀምሮ እየተለካ ነው? ከመቼ ጀምሮ ሰባት አመት የሞላ አለ አምስት አለ፣ ከዛ ወዲህም በዘንድሮ የተጀመረ አለ። እሺ፣ እንደየ ወረዳው ይለያያል፣ እንደየ ወረዳው ይለያያል። ገናም የሚቀጥሉ አሉ። ይሄ ሰፈራ ያው ትልቁ የመሬቱ ልኬት ተካሂዶ መሬቱ በአግባቡ በእቅድና በ ጠቀሜታው አንጻር በአግባብነት እንዲመራ እየተለካ ያለው መሬት ነው። በዛ ዙሪያ ያለው ጉዳይ መሬት ሲለካ እነኚህ ከአማራ የመጡ አርሶ አደሮች አስራ አምስት ሀያ አስርም አመት እዛ አካባቢ ይኖሩ አሉ። ብዙ ጊዜ ነው እዛ ይቆ ተመጡ፣ ግን በህጋዊ መንገድ አይደለም። ሁሉም እንደ አጋጣሚ መጥቶ እዛ ኑሯቸውን መስርቷል። በኦሮሚያ ክልል ሲኖሩ እንደ እንግዳ ሳይሆን እንደ ከሌላ ቦታ የመጣ አካል ሳይሆን ከኦሮሞ ተወላጅ አርሶአደሮች ጋር አንድ ሆኖ በጋራ በሃይማኖት ሳይለያይ በቋንቋ ሳይለያዩና አድሎ ሳይኖር በጋራ በፍቅር እየተቻቻሉ የሚኖሩበት ሁኔታ ነው ያለ። ከዚህ ከመሬት ጋር ታይዞ እየተነሳ ያለው ነገር አንድም በዛች ቀበሌ በዛች ወረዳ ከመሬት ጋር ተያይዞ የተፈናቀለ አንድም አርሶ አደር የለም። ከዚህ ጋር ተያይዞ የመብት ጥሰት የተደረገ አንድም የለም። ይሄንን ለማረጋገጥ ከሁለት ሶስት ቀን በፊት ከአማራ ከፊተኛ አመራር እዚህ መጥቶ ከኛ ጋር በጋራ እስከ ቀበሌ ድረስ ወርደን ህዝቡን ባለበት ቦታ ይህንን አረጋግጠናል። የመሬት ነጠቃም መሬት የተነጠቀም አንድም አርሶ አደር የለም ማለት ነው። ስለዚህ ከዚህ ጋር ተያይዞ በተለያየ ምክንያት ተነስቶ ከሁለትና ከዛ በላይ ሄክታር ያላቸው አርሶ አደሮች አሉ። ከአስራ አምስት እስከ አርባ ሄክታር ያላቸው ህጋዊ ባልሆነ መንገድ መሬቱን የያዙ አርሶ አደሮች ይተወሰኑ የተወሰኑ አሉ። እነኚህ ይሄ ልኬት ሲካሄድ ልኬቱ ከተካሄደ ይሄ ትርፍ መሬት ይነጠቅብናል ብሎ ጥቅም የለመደ ግለሰብ ነውና በዛ አካባቢ ውሽንብር እንዲነሳ አድርጎታል። ሌሎቹ አንድ ሄክታር ተኩል ያላቸው አሉ፣ ሁለት ሄክታር ያላቸው አሉ እንደ ኦሮሞ አርሶ አደር እዛ አካባቢ እየኖሩና እየተጠቀሙ ያሉ አርሶአደሮች አደሮች ኖርማሊ ኑሯቸውን እየመሩና ከዛ ላይ እየተጠቀሙ ነው ያሉ። ስለዚህ አሁን ምንም የመሬት ልኬት እና የመሬት መተታት አይባሂ የተለያዩ የግልና የመንግስት ሚዲያም ጨምር ሁኔታዎቹን ሳያጣሩ በቦታም ተገኝቶ ያለው ረዳ ምንድን ነው ሳይሉ ከእኛ ጋርም ሳይገናኙ መሬት እንደተነጠቀ የመብት ጥሰት እንደተደረገ ተፈናቅሎ የአማራ ብሄር ለብቻ ተፈናቅሎ እንዳሄደ አድርጎ ያደርጉት ቅዝቀታ ትክክል እና ትክክል ያለሆነ ጉዳይ ነው። ስለዚህ የመሬት ፍላጎቱ ሊኖር ይችላል፣ ጥያቄው ሊኖር ይችላል። አንተ እንዳልከው የመሬቱ ልኬት እና የመረጋገጫ ደብተሩ ሁሉም ቦታ ላይ ስላልደረሰ ነገ ይሄ መሬት ይነጠቅብናል በምል ስራቻ ጥያቄ ያቀርበዋል። የቀረበውን ጥያቄ መሰረት በማድረግ ባልተገባና ትክክል ባልሆነ መንገድ ተርጉሞ ደግሞ አርሶ አደሮቹ እንዲነሳሱ ያደረጉ አካላት አለና እንደኛ ከአርሶ አደሮቹ ጋርም የተስማማ ነውና የተነጋገር ነው ከዞኑም ከክልሉና ከቢአድንም ከፓርላማም ጭምር እዛ ታይ ድረስ ወርዶ ያረጋገጡ ስለሆነ አንድም አርሶ አደር በዚህ ምክንያት የተፈናቀለ የለም። የመብት ጥሰትም የተደረገ የለም። የነሱ ጥያቄ የስጋት ጥያቄ ነው እንጂ በተጨባጭ እንደ ችግር በዛ ዙሪያ የተፈጸመ እንደ ዞን ያየነው ነገር እንዳሌለ ነው። እኛ ትላንትና በጋራ የገመገም ነው። በጋራ በአርሶ አደሩ ከአርሶ አደሮቹ ጋርም የተስማማ ነው። እሱ አስራ አምስት ሄክታር ድረስ የያዙ ብለው አንስተዋል። ነገር ግን አንዳንድ አርሶ አደሮች ከሁለት ሄክታር በላይ ያለን ሰዎችም ሁለት ሄክታር ብቻ ነው የሚሰጣችሁ እየተባልን ነው በአካባቢው ካሉት የኦሮሞ ተወላጅ አርሶ አደሮች ጋር እኩል እየታየን አይደለም የሚል ጥያቄ የሚያነሳሉ። በዚህ ላይስ በምን መንገድ ነው ከመግባባት ላይ የደረሳችሁት ከአማራ ክልል ተወካይ ጋር እየደረጃ ያለው የህብረተሰብ ክፍል መጀመሪያ በህገ ወገድ በህገ ወጥ መንገድ እዛ የገቡ የአማራ ተወላጆች አይደለም፣ የኦሮሞም እዛ አሉ። ይህንን ህገ ወጥ ማስቀራትና ፈርማስያት አለብን ብለን እንደ መንግስት እየደረጃ ያለው የመንግስት መዋቅር ተነጋግሮበት በመንግስት ደረጃ ውሳኔም እነኚህ ዜጎች በችግርም ይሁን በምን እዛ መጥቶ ሰፍረዋል እና መኖር ጀምረዋል። እንደ ማንኛውም ዜጋ የትም መኖር መብት ነው፣ መኖር አለባቸ። ሲኖሩ ደግሞ የሚተዳደሩበትና የሚኖሩበት ቦታ ማግኘት አለባቸው ብሎ ወስኗል። ስወስን ከብዛት አንጻርና ከመሪ አናሳ ከመሆን ጋር ተያይዞ ለእያንዳንዱ ተፈናቅሎና በተለያየ መንገድ እዚህ መጥቶ ለገቡ አርሶ አደሮች ብሄርም ሳይለኝ ማንኛውም ብሄር እዛ አካባቢ እስከ ሁለት ሄክታር አግኝቶ መኖሪያ ቤትን ሳይጨምር ለእርሻ ሊሆን የሚችል ለኑሮ ሊሆን የሚችል መሬት እስከ ሁለት ሄክታር አግኝቶ መኖር ራሱን ማስተዳደር አለበት። ሌላውን ደግሞ ለመኖሪያ ና ለአካባቢ የሚሆነው ለብቻ ተሰፍሮ እንዲሰጠው ተደርጎ በመንግስት የተወሰነና ብዙ ጊዜ የቆየ አስር አስራ አምስት አመት የቆየ ውሳኔ ነው ማለት ነው። ይህን ሲወሰን የነሱም ውሳኔ አለበት። ነሱም ተነጋግሮበታል፣ ተስማምቶበታል። በጊዜም ጥያቄ አቀርቧል። በጉዳዩ ላይ ስምምነት ተፈጥሮ ነው እሱ እስከ ዛሬ የመጣው ማለት ነው። በቅርብ ጊዜ ዛሬ ሁለት እና ሶስት አመትም በዚህ ላይ ውይይት ተደርጎ የጋራ ግንዛቤ ተፈጥሮበታል። በጋራ ግንዛቤ በተፈጠረው መንገድ ሁለት ሁለት ሄክታር አገኝተው ሌላው ትርፍ የሆኑ መሬቶችም የሚያገ የሚኖር ከሆነ ትርፍ ሆነው የሚገኝ መሬትም ከተገኘ ከኦሮሞም ከአማራም እየመጡ ያሉ ወጣቶች እዛ ላይ ተደራጅቶ የሚያገኙበት ሲስተም መፈጠር አለበት። የአማራ ወጣት የኦሮሞ ወጣት ስራ ማግኘት አለባቸው። የእርሻ ቦታ ማግኘት አለባቸው። በዚህ ላይ የጋራ ግንዛቤ ተፈጥሮ በዛ እንዲከን ነው የተፈለገው እና መሬቱ አንዳንዱም ደን ያለበት ቦታ ነው። ደን ተመንጥሮ ነው ወደዛ የተገባ አንዳንዱም ነፃ የሆኑ ቦታዎች የተወሰኑ አሉ። በአጠቃላይ ደን ያለበት ቦታ ስለሆነ ይህንን ደን ከማጥፋት አንጻር ችግር ይመጣል እና አሁን በየሁለት ሄክታር እየሰጠ ናቸው። ከስር የሚመጡ ወጣቶችም ደግሞ ሲመጡ ተለይቶ ከአማራም ሆነ ከኦሮሞ ከየትኛውም ብሔር የሚመጣ ወጣት ተጥራይቶ ትርፍ በሆነ መሬት ላይ ማደራጀት አለባቸው ተብሎ በዛ መልክ እንዲመራ ነው የተደረገው እና ለእነሱ ብቻ የተደረገ አይደለም። ይሄ የጋራ ነው። የጋራ ውሳኔ እስከሆነ ድረስ እሱ ትክክለኛ እና ተገቢ ውሳኔ ነው ብለን ነው እኛም የምናየው። በአርሶ አደሮቹ የቀረበውን ቅሬታ ለማጣራት ወደ ስፍራው ተጉዘው የነበሩት የአማራ ክልል ፕሬዝዳንት የአቶ ገዱ አንዳርጋቸው የክልሎች ግንኙነት አማካሪ አቶ ባዘዘው ጫኔ ናቸው። በአርሶ አደሮቹ በቀረበው ቅሬታና በመፍትሄው ዙሪያ ከሚመለከታቸው የኦሮሚያ ክልል ባለስልጣናት ጋር ከመግባባት ላይ መደረሱን ነው በስልክ ያብራሩት። በነጋችን ላይ መጀመሪያ ችግር ተፈጥሯል አልተፈጠረም የሚለውን ማየት ያስፈልጋል። በአንዳንድ ሚዲያዎች የሰማሁት የአርሶ አደሮቹ መፈናቀል ገጥሟቸዋል የሚል ነው። መፈናቀል አይደለም ጥያቄው። ከአጠቃላይ ከይዞታቸው ከሙሉ ይዞታቸው ተነቅላችኋል አይደለም። እነሱም ይህን ጥያቄ አለን እንግዲህ የመፈናቀል ሳይሆን ለረጅም ጊዜ ከያዝነው ይዞታ ውስጥ ተቀነሰብን የሚል ነው እና ከሁለት ሄክታር በላይ ያለ ይዞታቸው ይቀነስ የሚል ነው። ከዚህ አኳያ አንደኛው ጥያቄ ነው። ሁለቱ ጥያቄዎች ቅድም ያነሳ ሆኖ ሌሎችም ጥያቄዎች በነገራችን ላይ ያሉ ሌላው አካባቢ ሁሉ የመልካም አስተዳደር ጋር ተያይዘ የሚነሱ ጥያቄዎች ናቸው። ዋና ዋናዎች ነው ያነሳ ሁለ ሌሎቹ በየትኛውም ክልል በየትኛውም አካባቢ የሚነሱ መልካም አስተዳደር ጉዳዮች ናቸው። በዛው በአካባቢ የሚሰጡ ናቸው እና ይህን ወስደን በምናይበት ጊዜ አንዳንዶቹ በትክክልም ተገቢነት ያላቸው ጥያቄዎች ናቸው። ለምሳሌ ከሁለት ሄክታር ከሁለት ሄክታርና በታች ይዞታ ያላቸው አርሶ አደሮች ሕጋዊ ማረጋገጫ ይሰጠን ብለው መጠየቃቸው በጣም ትክክል ነው። ምክንያቱም የክልሉ መንግስት እነዚህን ዜጎች ሕገወጥ ናችሁ ብሎ እንትን ይላቸው አልፈለገም፣ ሊያስተናግዳቸው ወስኗል። ሲያስተናግዳቸው ግን እስከ ሁለት ሄክታር አረጋግጦላቸዋል። እስከ ሁለት ሄክታር ታዲያ ከተረጋገጠ እስከ ሁለት ሄክታር ይዞታ ያላቸው የይዞታ ማረጋገጫ ነበረባቸው፣ በወቅቱ ይህን እንደ አንድ እንትን ወስደነዋል። ነዋል እንደ አንድ ሁለት ወስደነዋል። አልሰጧቸውም። የይዞታ ማረጋገጫ ለመስጠት ፈቃደኛ አልነበረም የአካባቢው አስተዳደር፣ ሁለት ሄክታር እና ከዛ በታች ላላቸው ፈቃደኛ ለመሆን ሳይሆን መረጃዎችን እናጣላ በአግባቡኒ ምናምን በሚል ቆይቷል። አጠቃላይ አልሰጥም የሚል አይደለም። መረጃ በማጣራት በዚህ በዚህ ሂደት ዘግቶባቸዋል። ማንኛውም መንግድ ዘግቶባቸዋል። ይሄ ጥያቄ ትክክል ነው። ስለሆነም ይሄ ጥያቄ እንዲመለስ ተስማምተናል። ተስማምተናል። ችግሩንም የወረዳ አስተዳድሩ ተቀብሎታል። ትክክል ነው፣ መስጠት ይገባናል። መረጃዎች ስናጣራ ስለቆየነ ነው። የተለያዩ አይነት ፍላጎት ስላለ እሱንም በአግባቡ ለማጥናት ነው የሚል ነው ያነሱት። ስለሆነም አሁን መስጠት አለብን የሚል አረጋግጠውልናል። ሁለተኛው ከዚህ ቀደም መሬት ይዞታ በሚጣራበት ጊዜ በአካባቢው ስማቸው በአግባቡ ያልተያዘ እና አሁን ቅሬታ የሚያነሱ አሉ። እሱም ትክክል ሆኖ አግኝተነዋል። ምናልባትም የመረጃ ማጣራት ሂደቱ ጉድለት ያለበት እንደሆነ ነው የወረዳ አመራሩ ሆን ብሎ እነዚህ ሰዎች ከይዞታ ባለቤትነት ውጭ ለማድረግ ብሎ እንዳሰበው አረጋግጠናል ግን በጥንቃቄ በተሞላበት መንገድ በአግባቡ ማጣራት ላይ ያለው ጉድለት እንደሆነ አይተን፣ ስለሆነም አሁን እነዚህ ቅሬታ የሚያቀርቡ አርሶ አደሮች ለሕዝብ ተተችተው ትክክለኛ መሆኑን ተረጋግጦ እንዲሰጣቸው የይዞታ ማረጋገጫ ሕጋዊ ይዞታ ማረጋገጫ እንዲሰጣቸው ተስማምተናል። ክንድ እነዚህ ሁለቱም መተካከል አለባቸው ነው በተረፈ ሌሎቹ የመከባከላቸው አሏቸው ትናንሽ ነገሮች ያሉ መተካከል ይገባቸዋል ሌላኛው በመሰረታዊነት ያነሳ ነው በመሰረታዊነት በማንኛውም አኳኋን የህዝብ ለህዝብነቱን ማጠናከል ይገባል ነው ሂደን ያረጋገጥ ነው ነገር እና በእጅጉ የተደሰችበት ና የኮራንበት ሁለቱ ብሔረሰቦች እዛ አካባቢ የሚኖሩ የአማራና የኦሮሞ ብሔረሰቦች አንድና ያው ሆነው ተስማምተው የሚኖሩበት ነው አንዳች አይነት በመካከላቸው ቅሬታ የለም። ተደጋግሰው ተሳሰው የሚኖሩ መሆኑን አረጋግጠናል። ይህንን አመራሩ እንደ ትልቅ ተጠቅሞ የበለጠ ይህን ምንጭ ማጠናከር እንዳለበት ተስማምተናል። በተረፈ ከሁለት ሄክታር በላይ የተመለከተውን ጉዳይ ይሄ ይሄ ውሳኔ የክልሉ መንግስት እንደሆነ ተገልጾልናል። የክልሉ መንግስት ከዚህ ቀደም በተለያዩ ጊዜያቶች በራሳቸው በህገወጥነት የገቡት በተለያየ መንገድ መንግስት ሳያውቅ መሬት የያዙ ግለሰቦች እና አርሶ አደሮች አሁን ካንዱ ይዞታቸው መፈናቀል የለባቸውም፣ ግን እስከ ሁለት ሄክታር ማስከበር ይገባናል። ይህንን በአግባቡ እንዲያለሙ መደገፍ ይገባናል ብሎ ውሳኔ አስተላልፏል። እሺ። በነገራችን ላይ ከቀበሌ የመነጨ ጥያቄ ነው የሚል ነው። የቀበሌ አስተዳድሯዊቱ ከዛ ወረዳ ቦት ክልል፣ ዞን አይቶት ክልል ያጸደቀው እንደሆነ አሰብቶውናል። እሺ፣ ክልሉ የሄደበት የራሱ አሰራር ስለሆነ ትክክል ሊሆን ይችላል። ግን ምንድን ነው አርሶ አደሮቹ የሚያነሱት ከሌላው የነባር የኦሮሞ አርሶ አደር በተለየ መንገድ ለምን ይሆናል የሚል ስለነበረ፣ ይህንንም በተመለከተ የቀረበ ምላሽ አለ። የነባሩ የኦሮሞ አርሶ አደር ዛ በነበረበት ወቅት ከዚህ ቀደም ህጋዊ ሆኖ ተደጋግጦ የተሰጠው ስለሆነ በህገ ወጥነት ባለመያ ምክንያት አልተነሳበትም። ግን ደግሞ ከአማራ የመጡ አርሶአደሮች ግን በራሳቸው እና በተለያየ መንገድ የያዙት መሬት በመሆኑ ምክንያት እስከ ሁለት ሄክታር ፀድቆላቸው ይህንን ማልማት አለባቸው የሚል ውሳኔ ማረፉን ተመልክተን ለምንም ይሁን ለምን በዚህ ዓመት እርሻ ስለጀመሩ አንዳንዶቹ መዝራትን ስለጀመሩ እና በሂደት አንዳንድ ጉዳዮች በአግባቡ የሚታዩ የሚገባቸው ካሉ ማየት እንዲቻል የዚህን ዓመት እንዳለ በተጠበቀው አኳዋን መብታቸውን ተረጋግተው እንዲቀጥሉ የሚያስችል ስምምነት ነው የደረሱ። ይህንን በተመለከተ ወረዳ አስተዳድሩ ሄዶ ቁጭ ብሎ ገምግሞ ውሳኔውን ወደ ህዝቡ ይዞ ወደ አርሶ አደሩ ይዞ እንዲወርድ ተስማምተናል። እኒ ናቸው መሰረታዊ ስምምነቶቻችን። ቅንድብ በመግራችን ላይ በጣም በመሰረታዊ ሀሳብ ደረጃ በጣም ስምምነት የደረስንበት የአርሶ አደሮችን ቅቤታ በአግባቡ ያዳምጥበት እና ተገቢ ምላሽ የተሰጠበት እንደሆነ ነው። የሚመለከታቸው የአማራ ብሔራዊ ክልላዊ መንግስትና የኦሮሚያ ክልል ባለስልጣናት ወደ ምዕራብ ሸዋ ያመሩት ከሁለት ቀናት በፊት ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። በሰሜን ኮሪያ ታስረው የነበሩት ሦስቱ አሜሪካውያን ባለፈው ሳምንት በመፈታታቸው አሜሪካውያን ተደስተዋል። የዋይት ሃውስ ቤተ መንግስት የእስረኞቹ መፈታት የዓለም ድል ነው ብሎታል። ሦስቱ አሜሪካውያን ሀገራቸው ሲገቡ የተቀበሏቸው የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ እስረኞቹን እንዲህ በአጭር ጊዜ ለማስፈታት መቻላችን ራሱ የብዙ ነገሮች ውጤት ነው፣ አሁን በመካሄድ ላይ ያለው ጥረትም ጭምር ብለዋል። ፕሬዚደንት ትራምፕና የኮሪያው መሪ ኪም ዦንግ ኡን እንደ አውሮፓ አቆጣጠር በመጪው ሰኔ ወር ላይ ሲንጋፖር ተገናኝተው ለሚያካሄዱት ታሪካዊ ጉባኤ ዝግጅቶች እየተደረጉ ናቸው። ፕሬዚደንት ኪም አሜሪካውያኑን ከጉባኤው በፊት ከእስር በመፍታታቸው አሞግሰዋቸዋል። የዋይት ሀውስ ቤተ መንግስት የበጎ ፈቃድ ምልክት ነው ብሎታል። ኪም ለማድረግ የሚፈልጉት ነገር አለ። ሰሜን ኮሪያን ወደ እውነታው ዓለም ለማምጣት ይፈልጋሉ። እንግዲህ የሚሆነውን እናያለን ብለዋል ፕሬዚደንት ትራምፕ። የዋይት ሀውስ ቤተመንግስት ባለሥልጣኖች እንደሚሉት ፕሬዚደንት ትራምፕ ከኪም ጋር የሚነጋገሩት በሙሉ ግንዛቤ ላይ ተመስርተው ነው ዩናይትድ ስቴትስ የምትፈልገው ሰሜን ኮሪያ ሙሉ በሙሉና ሊጣራ በሚችልበት እንዲሁም ሊመለስ በማይችልበት መንገድ የኒክሌር መሳሪያ ባለቤትነትን እንድታስወግድ ነው። ሰሜን ኮሪያ ከዚህ ቀደም የገባቻቸውን ቃሎች ያላከበረች መሆኗንም ፕሬዚዳንቱ በሚገባ ይገነዘባሉ። ስለሆነም የአሁኑ ንግግር ግቡ እስከሚመታበት ጊዜ ድረስ በሰሜን ኮሪያ ላይ የተጣለው ከባድ የኢኮኖሚ ማዕቀብ ይቀጥላል። የሰሜን ኮሪያው መንግስት ሰፊ ውድመት የሚያደርሱት መሳሪያዎችን ለማስወገድ ወሳኝ የሆነ እስትራቴጂያዊ ውሳኔ ካደረገ የመሻሻል ዕድል ይኖረናል ማለት ነው ሲሉ የዋይት ሀውስ ቤተ መንግስት የጸጥታ ጉዳይ አማካሪ ጆን ቦልቶን ተናግረዋል። የውጭ ጉዳይ ሚኒስትር ማይክ ፖምፔዮ በበኩላቸው ኪም ጆንግ ን ዩናይትድ ስቴትስ የምትጠይቀውን ሰሜን ኮሪያ ሙሉ በሙሉና ሊጣራ በሚችልበት እንዲሁም ሊመለስ በማይችልበት መንገድ የኒክሌር መሳሪያ ባለቤትነትን እንድታስወግድ የሚለውን ከፈጸሙ አሜሪካ የጸጥታ ዋስትና ትሰጣለች፣ ማዕቀቦችም ይነሳሉ ብለዋል። ነገር ግን ይህ ትልቅና ልዩ ነገር ነው። ከዚህ ቀደም ተደርጎ አያውቅም። ታሪካዊ ውጤት የሚያስገኝ ከሆነ ሁለቱም ወገኖች በሀቅ ታሪካዊ የሆኑ እርምጃዎች ለመውሰድ ዝግጁ መሆን አለባቸው ብለዋል። የውጭ ጉዳይ ሚኒስትሩ አያይዘውም በሲንጋፖር የሚካሄደው የመሪዎቹ ጉባኤ ስኬታማ እንዲሆን ሁለቱም ሀገሮች ማድረግ ያለባቸው ብዙ ስራዎች አሉ ማለታቸውን በመግለጽ የዕለቱ ርዕሰ አንቀጽ ሀተታውን አብቅቷል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። ፕሮግራማችን በዚሁ ተገባዷል። እስካሁን አብራችሁን ስለቆያችሁ እናመሰግናለን። ያስተናገርናችሁ አዲሱ አበበና አሉላ ከበደ ከተቀሩት የስራ ባልደረቦቻችን ጋር በመሆን በዚሁ እንሰናበታለን። የትግርኛ ስርጭት ይቀጥላል። ሰላም፣ ደህና ደሩ